ተከታዩ ዘገባችን ደቡብ ሱዳን ያለ ዕድሜ መዳረን ለማስወገድ የያዘችውን አዲስ ጥረት ይቃኛል። ደቡብ ሱዳን በትምህርት ቤቶች በሴቶችና ሴት ተማሪዎች ብዛት ያለውን ልዩነት ለማጥበብ ትልቅ ጥረት በማድረግ ላይ ትገኛለች። መፍትሔ ይሆናት ዘንድም ልጅ ያላቸው ታዳጊ ታዳጊ ልጃገረዶችን ትምህርት ቤት እንዲገቡ በማድረግ የተያያዘችው ጥረት ትልቅ ውጤት እያመጣ መሆኑ ተነግሯል። ይህ የደቡብ ሱዳን አዲስ መርህ መርሃ ግብር በልጅነት የልጅ እናት ሆኖ ትምህርታቸው የተሰናከለባቸውን ትምህርታቸውን እንዲቀጥሉ አስችሏል። ሺላ ፖኒ ከጁባ ያጠናቀረችው ዘገባ ዝርዝሩን ይዛል። ቆንጅታዬ እንደሚከተሉ ታቀርበዋለች። ደቡብ ሱዳን የምትባለዋን አገር መንግስት ትኩረት ሊያገኝ የሚገባ ከባድ ችግር ነው። በአብዛኛው ደግሞ የሚጎዱት ሴቶችና ልጃገረዶች ናቸው። የደቡብ ሱዳን ምክር ቤት አባሉ ጁል ኖምጌክ ዳንኤል የታዳጊ ልጃገረዶች ያለዕድሜያቸው በግዴታ መዳር በሀገሪቱ በአሳሳቢ ደረጃ እየተባባሰ መሆኑን ሲናገሩ ነው የሰማነው። በደቡብ ሱዳን በበርካታ ማህበረሰቦች ውስጥ ያለዕድሜ መዳር አሁንም የተስፋፋ ነው። ልጃገረዶች ብዙውን ጊዜ ካለዕድሜያቸው ለባል የሚሰጡት ለወላጆቻቸው የኢኮኖሚ ድጋፍ ዋስትና ስለሚሆኑ ነው። ታዲያ ታዳጊ ሴቶች ልጆች በልጅነት ሲዳሩ የመማር መብታቸው መገፈፍ ብቻ ሳይሆን የድህነት አዙሪቱም እንዲቀጥል ነው የሚያደርገው። ፋጢማ የአንደኛ ደረጃ ትምህርቷን ልትጨርስ የመጨረሻው ዓመት ላይ ሳለች ሳትወድ በግዷ ተዳረች። ወላጆቿ ፋጢማን የዳሯት ቤተሰቡ በወደቀበት የኢኮኖሚ ችግር የተነሳ እንደሆነ ይናገራሉ። ፋጢማ በመዳሯም ትምህርቷን ለማቋረጥ እንደተገደደች ነው የምትናገረው። ወላጆቼ አስገድደው ዳሩኝ፣ እናም ትምህርቴን ማቋረጥ ነበረብኝ። በናዬ ላይ የደረሰውም ከፋጢማ ጋር ተመሳሳይ ነው። ናዬ የመጀመሪያ ልጇን ሁለተኛ ደረጃ ትምህርቷ መጨረሻ ዓመት ላይ ሳለች ነው የወለደች። ወላጆቿ መጸነሷን ሲያውቁ የሚያደርጉላትን እርዳታ በሙሉ እንዳቋረጡ ትናገራለች። ትምህርቷም ተቋረጠ። ሳረግዝ ከወላጆቼ አገኝ የነበረውን እርዳታ በሙሉ ተከለከልኩ። አሁን እራሴንም ልጄንም ለማኖር ብቻዬን ነው የምጨረጨረው ናዬ ታዲያ ትምህርቷን ለመቀጠል ቆርጣ ልጇን በወለደች በመንፈቋ ወደ ትምህርት ቤት ተመልሳ ገባች። ማህበረሰቡ ውስጥ ከተለመደው ውጪ በወሰደችው በዚህ እርምጃም ናዬ በአሁኑ ወቅት የምቢዮ ከተማ በሚገኘው ሴንት ጃን ካቶሊክ ዩኒቨርሲቲ የንግድ ሥራ አስተዳደር ዲግሪዋን ለማግኘት በመማር ላይ ነች። ሌላይቱ ኔሊ ደግሞ እንደ ፋጢማና ናዬ ወላጆቿ የእሷን ትዳር መያዝ የኢኮኖሚ ጥቅም አድርገው እንዳዩት ነው የምትናገረው። በሰፈራቸው የሚኖር አንድ ወንድ ለወላጆቿ እሷን ከዳሩለት ብዙ ላሞችና አንድ ሚሊዮን የደቡብ ሱዳን ፓውንድ ጥሎች ሊሰጣቸው ቃል ሲገባ አስገድደው ሊድሯት ተነሱ። ኔሊ ግን የራሷ ህልም ነበራትና እሺ እኔ የመረጥኩትን ሰው ትምህርቴን እንድቀጥል ሊፈቅድ እስከተስማማ ድረስ አገባለሁ አለቻቸው። I got a man because my parents were not paying me to school. Then he said that I should... አንድ ሰው አገባሁ። ምክንያቱም ወላጆቼ የትምህርት ቤት ክፍያዬን አንከፍልም አሉ። እሱ ደግሞ መጀመሪያ ልጆ ልጅና የትምህርት ቤት ክፍያሽን እከፍላለሁ አለ። በዚያ ምክንያት ነው አርግዤ ትምህርቴን ያቋረጥኩት። አሁን የትምህርት ቤት ክፍያዬን ሊከፍል ተስማምቷል። የደቡብ ሱዳን ምክር ቤት አባሉ ጅል በልጅነት በግዴታ የመዳር ባህልን ማስወገድ የሚቻለው እጅግ ስር የሰደደ ልማድ በመሆኑ በተቀናጀ ጥረት ብቻ መሆኑን ያስረዳሉ። ከባህል ጋር የተያያዘ ስለሆነ ለማስወገድ ያስቸግራል። በልጅነት በግድ መዳር በአዎንታዊነት እንጂ በአሉታዊነት አይታይም። ስለዚህ ይህንን ባህል ለማጥፋት የግድ በመንግስት ደረጃ ጥልቅ የሆኑ ፖሊሲዎች ማውጣት ያስፈልጋል። ሴት ልጆችን ማስተማር ቅድሚያ ትኩረት በማይሰጡ ማህበረሰቦች ውስጥ የተወሰነ የአመለካከት ለውጥ እየታየ ሲሆን ይህ የሆነው የተለያዩ ዓለም አቀፍ ድርጅቶች ከስር ጀምረው ማህበረሰቦች ውስጥ የማንቃት ስራ ስለሚሰሩ እንደሆነ ተነግሯል። ፋቲማ ወላጆች ለሴት ልጆቻቸው ትምህርት ትኩረት እንዲሰጡ ትመክራለች። ሴት ልጄ እኔ ያሳለፍኩትን አይነት ሕይወት እንድታሳለፍ በፍጹም አልፈልግም። ለሁሉም ልጆቼ እኩል የመማር መብታቸውን አከብርላቸዋለሁ። የሚያስፈልጋቸውን ድጋፍም ለሁሉም እሰጣለሁ። የደቡብ ሱዳን የትምህርት ሚኒስቴር ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታ እንዲመለሱ ለማድረግ ሲሠራ መቆየቱን ይናገራል። በሚኒስቴሩ መረጃ መሰረት ከሀገሪቱ ልጆች ውስጥ 7 ከመቶ ማለትም ከ2.8 ሚሊዮን የሚበልጡ ልጆች ከትምህርት ውጪ ናቸው። ለዚህ አበይት ምክንያቶቹ ግጭቶች፣ መፈናቀልና ያለ እድሜ መዳር መሆናቸውንም አመልክቷል። ህጻናት አድንን የመሳሰሉ ዓለም አቀፍ ግብረሰናይ ድርጅቶች የልጃገረዶች ትምህርትን በመደገፍ የጎላ ሚና እየተጫወቱ ነው። በተለይም እንደ ፋቲማና ና ናኤ ያሉ ወጣት እናቶችን ይረዳሉ። አይዛክ ኦቴዬ የህጻናት አድን የትምህርት ዘርፍ የቴክኒክ ባለሙያ ናቸው። ድርጅታቸው ስለሚያደርገው ጥረት ሲያወሱ ሕፃናት አድን ለሴቶች ልጆች ትምህርት ብርቱ ድጋፍ ሲሰጥ ቆይተዋል። በእርግዝና ምክንያት ትምህርታቸውን ያቋረጡ ታዳጊ ወጣት እናቶች ተመልሰው ገብተው ትምህርታቸውን እንዲቀጥሉ ብዙ ድጋፍ እንሰጣለን። ትምህርት በጊዜው በሚባለው መርሃ ግብር አማካኝነት በሚሸፈን ወጪ የትምህርት ቤት ዩኒፎርም፣ የትምህርት ቤት ቁሳቁስ እንሰጣለን። የትምህርት ቤቶች ባለስልጣናት ወጣት እናቶችን እንዲቀበሉ እንሟገታለን። ወጣት እናቶችን ወደ ትምህርት ገበታ እንዲመለሱ ማድረግ በትምህርት እንዲልቁ ከማድረግ ባለፈ የተሻለ ሕይወት እንዲኖራቸው መሰናክሎችን ማለፍ እንዲችሉ ይረዳል እናም ለደቡብ ሱዳን ያለ ዕድሜ መዳርን መታገል ልጃገረዶቹ ትምህርታቸውን እንዲቀጥሉ ማስቻል ለመጻኢ ዜጎቿ ብሩህ የወደፊት አቅጣጫ ለመፍጠር ወሳኝ እርምጃ ነው።